Voice እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታውቀዋል። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ ም ሊያካሂዱት የነበረው ሰላማዊ ሰልፍ እውቅና ሳያገኝ ከቀረ በኋላ መሆኑን ገልጸዋል። በጉዳዩ ጣልቃ ገብቶ መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውን አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርስቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢሰብአዊ ሲሉ የጠሩትን እርምጃ አውግዘዋል። ለዝርዝሩ እመለስካቸው አመሃ ሁለቱ ፓርቲዎች በጋራ በሰጡት ጋዜጣዊ ጉባኤ ላይ በንባብ የተሰማው የጽሑፍ መግለጫ ከመነሻው የሚያስገነዝበው የሀገሪቱ የፖለቲካ ምህዳር ምን ያህል እየጠበበ እንደሄደ ነው። ጽሑፉ እንደሚለው የፖለቲካ ምህዳሩ ከድጡ ወደ ማጡ እንዲሉ ከምንጊዜም በላይ በከፋ ደረጃ ላይ ይገኛል። የመድብለ ፓርቲ ስርዓቱም ከወረቀት ያልዘለለ እንደሆነ ይናገራል። ይህንኑ አካሄድ ለመቃወም በአዲስ አበባ ከተማ መስቀል አደባባይ ሰላማዊ የተቃውሞ ሰልፍ ለማድረግ ጉዳዩ የሚመለከታቸውን አካላት በደብዳቤ እውቅና የጠየቁ ቢሆንም ሰሚ ማግኘት እንዳልቻሉ ጽሑፉ ይናገራል። ይህ ድርጊት የሕግ ጥሰት ነው በማለትም በጠቅላይ ፍርድ ቤት ክስ መመስረታቸውን ጽሑፉ ያስረዳል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ማንን እንደ ከሰሱ ይናገራሉ። በአዲስ አበባ ከተማ ከንቲባ ጽሕፈት ቤት የሰላማዊ ሰልፍና ተዛማጅ ጉዳዮች አደባባይ ስብሰባዎች ፈቃድ ክፍል ወይም እውቅና ክፍል አለ። አቶ ተስፋ ዋቅጅራ ይባላል። እሱ ነው ይህን የሚመለከተው። የምንከሰው የሰላማዊ ሰልፍ እና አደባባይ ስብሰባ እውቅና ክፍል ምክንያቱም የእውቅና የከለከለን እሱ ስለሆነ፣ እሱ ነው ምን ከሰው። ይህን በማድረጉ የዚህ ጋር የተያያዙ ማስረጃዎችን እንዳለ ሰበሰብን ለእናንተ መሰጠነው ነው እያደረግ ነው። አቶ ተስፋ ዋቅጅራን ተፈጥሯል በተባለው ችግር ላይ ለማነጋገር ወደ ጽሕፈት ቤታቸው ሄጄ ነበረ። በወቅቱ ያገኘኋቸውን ፀሐፊ የመጣሁበትን ጉዳይ አስረድቼ አቶ ተስፋን እንዲያገናኙኝ ጠየቅኩ። ስልክ ከደወሉ በኋላ አሁን ስብሰባ ላይ ስለሆኑ ሊያነጋግሩኝ እንደማይችሉ ጸሐፊዋ ገለጹልኝ። በኋላ በስልክ ደውዬ እንደማነጋግራቸው አስረድቼ የጽህፈት ቤቱን ስልክ ተቀበልኩ። ይሁንና በስልክ ደውዬ እንደገና ማብራሪያ እንዲሰጡኝ ብጠይቅም አሁንም ስብሰባ ላይ መሆናቸው ተነግሮኛል። በሰማያዊ ፓርቲና የመላው ኢትዮጵያ አንድነት ድርጅት መግለጫ መሰረት በሀገሪቱ የሰላማዊ ትግል በሮች እየተዘጉ እንደሆኑና በተዘጉ ቁጥርም የአመፅና የሁከት በሮች መከፈታቸው የግዴታ እንደሆነ ባለፉት ሁለት ዓመታት በሀገራችን ምድር የተከፈቱት ህዝባዊ እምቢተኝነት ጉልህ ምስክሮች ናቸው ይላል የጽሑፍ መግለጫው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ተጨማሪ ማብራሪያ ሰጥተው ነበረ። በጣም የሚያስደንቀው ግን ልብ አድርጉ፣ አሁን አገሪቱ በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች ይህን ኢህአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ብሎ ይላቸዋል። ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ሰዎች ከየት ነው የተነሱት? የሰላማዊ በሮች ሲዘጉ እኮ ነው ሰዎች ወደ ሌላ አቅጣጫ ወደ ሌላ የትግል አቅጣጫ የሚሄዱትና፣ ይህች አገር ከዚህ በኋላ ጦርነት የምታሰናደው የለባትም። በሰላማዊ የስልጣን ሽግግር ነው መሄድ ያለብን። የሰላማዊ ትግል በሮች በተዘጉ ቁጥር የአመፅ በሮች ናቸው የተከፈቱ ያሉት ሀገራችን ላይ። እነኚህ ደግሞ የአመፅ በሮች እንዲከፈቱ ሰማያዊ ፓርቲ እምነቱም ፍላጎቱም አይደለም፣ አላማውም አይደለም። የምርጫ ፖለቲካ ነውና የምናቀነቅ ነው። ስለዚህ ኦልሞስት ዘግተውታል። ሁለቱ ፓርቲዎች ክስ ከመመስረታቸው በተጨማሪም ለኢትዮጵያው ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ ለህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ ለፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተና ለአዲስ አበባ ከተማ መስተዳድር ከንቲባ አቶ ድሪባ ኩማ በጉዳዩ ጣልቃ ገብተው መመሪያ እንዲሰጡ የሚጠይቁ ደብዳቤዎችን ለጽህፈት ቤታቸው እንዳስገቡ አስታውቀዋል። ሁለቱ ፓርቲዎች ዛሬ በጋራ በጠሩት ጋዜጣዊ ጉባኤ ላይ ተጨማሪ መግለጫ የሰጡበት ጉዳይ በባህርዳር ዩኒቨርሲቲ የሶስተኛ ዓመት የምንድስና ትምህርታቸውን ባጠናቀቁ ተማሪዎች ጉዳይ ላይ ነበረ። ፓርቲዎቹ በጽሑፍ መግለጫቸው እንዳስታወቁት በተማሪዎቹ ላይ ተወስዷል ያሉትን ኢሰብአዊ እርምጃ አጥብቀው አውግዘዋል። እንደ መግለጫው ከሆነ ዩኒቨርሲቲው ከተለያዩ ክልሎች የተሰባሰቡና በባህር ዳር ከተማ ረዳትም ሆነ መጠጊያ የሌላቸውን በርካታ ተማሪዎች መኖራቸውን እያወቁ ከሚማሩበት ግቢ ፈተና ካልተፈተናችሁ ብሎ እንዲባረሩ በማድረጉ መጠጊያ አተው በሜዳ ፈሰዋል ይላል። ከዚህም ባለፈ ለጊዜው ቁጥራቸው ያልታወቁ ተማሪዎችም እንዲታሰሩ ተደርጓል ብሏል የጽሑፍ መግለጫው። አቶ ሙሉጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት ዩኒቨርሲቲው የወሰደውን አቋም በተመለከተ ተጨማሪ ማብራሪያ ሰጥተው ነበረ። ችግሩ የትምህርት ጥራትም አይደለም፣ የተማሪዎች አንፈተንም ማለትም አይደለም። የአስተዳደር ችግር፣ የመልካም አስተዳደር እጦት ነው። ብዕር የያዘ ተማሪ ከቤተሰቡ ተለይቶ በ ትምህርት ቤት በካምፓስ የሚኖርን ተማሪ አልፈተንም ቢል መነጋገር ይቻላል። በደረጃ ባሉ ሰዎች ተነጋግሮ መፍትሄ ማምጣት ይቻላል። በተማሪ ተወካይም እንዳጠቃላይ ተማሪዎችንም ዲኑ አነጋግሮ መፍትሄ ሊያመጣ ይችል ነበር። አልፈለጉም። በአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን የታሰሩ ተማሪዎች ስለመኖራቸውና አጠቃላይ ሁኔታው በምን ደረጃ ላይ እንደሚገኝ ጠይቄያቸው ነበረ። አቶ ንጉሱ አንድም ተማሪ እንዳልታሰረ አስታውቀዋል። ተማሪዎቹም ፈተናውን ለመውሰድ ተስማምተው አሁን ወደ ዩኒቨርሲቲው ቅጽር ግቢ መመለሳቸውንና ችግሩን መፈታቱን ለቪኦኤ ተናግረዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሦስተኛ ዓመት ትምህርታቸውን ያጠናቀቁና የአጠቃላይ ብቃት ማረጋገጫ ፈተና በሚፈተኑ እስከ 1400 በሚደርሱ ተማሪዎችና በዩኒቨርሲቲው አስተዳደር መካከል በተፈጠረው ችግር ዙሪያ ቪኦኤ ከትናንት በስቲያ ዘገባ ማቅረቡ አይዘነጋም። መለስካቸው አምሃ Lamerica da Radio, su Ababa <laughs>